የኮሮና ቫይረስን መዛመት ለመከላከል ሲሉ የደነገጓቸውንና ለሳምንታት ያህልም ተግባራዊ ሲያደርጓቸው የቆዩ በሰዎች እንቅስቃሴዎች ላይ የተጣሉ እገዳዎች ለማላላት ለወሰኑ የአፍሪካ ሀገሮች የዓለም ጤና ድርጅትና የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከሎች እንዲሁም የዓለም የኢኮኖሚ መድረክ መመሪያዎችን አውጥተዋል። የጤና ጥበቃ ባለስልጣናት እገዳዎችን ከሚገባው ጊዜ አስቀድሞ ወይም ፈጥኖ ማላላት ወረርሽኙ በአህጉሪቱ በአዲስ መልክ በስፋት እንዲዛመት ሊያደርግ ይችላል የሚል ስጋ ያደረባቸው መሆኑን ጠቅሶ የአሜሪካ ድምፁ ሳይመን ማርከስ ከአዲስ አበባ ያደረሰንን ዘገባ ዝርዝር አዳነች ፍስሐ የት አቅርበዋለች። የኮሮና ቫይረስ መዛመት የአፍሪካ ኢኮኖሚ እንቅስቃሴ ባለበት እንዲቆም አድርጓል። በርካታ መንግሥታት ሰዎች ወደ ስራ እንዲመለሱ ሲሉ የእንቅስቃሴና የጉዞ ገደቦችን እንዲያነሱ ጫና እየተደረገባቸው ነው። የጤና ጥበቃ ጠበብት ግን ማንኛውም ወደ ኢኮኖሚ እንቅስቃሴ የመመለስ እቅድ ያላት ሀገር በሳይንሳዊ አመክንዮት መሰረት ቀስ በቀስ ማድረግ እንዳለባት መክረዋል። የዓለም የጤና ድርጅት፣ የአፍሪካ የበሽታ ቁጥጥርና መከላከል ማዕከሎች፣ የዓለም የኢኮኖሚ መድረክና ቫይታል ስትራቴጂስ የተባለው መንግስታት የጤና ጥበቃ ስርዓታቸውን እንዲያጠናክሩ የሚረዳው ድርጅት አዲስ ዘገባ አውጥተዋል። በዘገባው መሰረት መንግስታት መጀመሪያ ላይ መክፈት ያለባቸው ወሳኝ የሆኑትን የኢኮኖሚ ዘርፎችን ነው። ይህን ማድረግ ያለባቸውም ደህንነታቸው የሚጠበቅ መሆኑን አሃዞች ሲያመለክቱ ብቻ ነው። መጤን ያለባቸው ወሳኝ አሃዞች የቫይረሱ በሽተኞች ብዛት፣ ምርመራ ምን ያህል እንደሚደረግ፣ የቫይረሱን የመዛመት መጠን መሆናቸውን ድርጅቶቹ አስገንዝበዋል። በአፍሪቃ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ማትሺዲሶ ሞየቲ ባለሥልጣኖች የኢኮኖሚ ስጋትንና የህዝብ የጤና ሁኔታን ሚዛን መጠበቅ መቻል አለባቸው ብለዋል። በዓለም አቀፍ ደረጃ የተዛመተው ወረርሽኝ በኢኮኖሚ ላይ የሚያሳድረው ጫና ከባድ ይሆናል። ይህ ሁኔታም እየተባባሰ ሄዶ በተለይም የተጋላጭ ህዝቦች የኑሮ ሁኔታን እየጎዳ ነው። ይህን መሰረት በማድረግም ወሳኝ የሚባሉት የኢኮኖሚ ዘርፎች ቀስ በቀስ እንዲከፈቱ ያስፈልጋል። በአንዳንድ ሀገሮች የእርሻው ዘርፍ መከፈት አለባቸው ከሚባሉት መካከል ሊገባ ይችላል። በእርሻ ላይ የሚኖረውን ተጽዕኖ በሚመለከት ለአሁኑ ብቻ ሳይሆን ለወደፊቱም ሲያሳስበን ቆይቷል፣ ይላሉ ሙየቴ። ድርጅቶቹ አዲሱን ዘገባ ያቀረቡት በሀያ የአፍሪቃ ሀገሮች ጥናት በማድረግ እንደሆነ ገልጸዋል። የአፍሪቃ የበሽታ መከላከልና ቁጥጥር ማዕከል ስራ አስኪያጅ ጆን ኢንኬንጋሶንግ ከተጠየቁት ሰዎች መካከል 44 ከመቶዎቹ በቫይረሱ መዛመት ምክንያት ትልቅ አደጋ የገጠማቸው ሆኖ እንደሚሰማቸው መግለጻቸውን ዘገባው ጠቁሟል። ወደ ሰባ ከመቶ የሚጠጉት ደግሞ ለሁለት ሳምንታት ያህል ከቤት እንዳይወጡ ቢደረግ ውሃና ምግብ ማግኘት ከባድ ይሆንብናል ማለታቸውን ዘገባው አክሏል። ናይጄሪያ የመንቀሳቀስ እገዳውን የማንሳት እቅድ ስላላት ኢንኬንጋሶንግ ምክር ለግሰዋታል። የጤና ጥበቃ ሥርዓታቸውን በተለይም ምርመራ የማድረግ ብቃታቸውን ማስፋትና ማጠናከር መቀጠል አለባቸው ይህን ማድረግ የሚገባቸውም በትልቆቹ ከተሞች ሌጎስ እና አቡጃ ብቻ ሳይሆን በመላ ሀገሪቱም ጭምር ነው። የኮሮና ቫይረስ በሽተኞችን በጊዜ ለይቶ ማወቅና በለይቶ ማቆያ ቦታዎች ማስገባት፣ ከነሱ ጋር የተነካኩ ሰዎችን ደግሞ ተከታትሎ ማግኘት ግድ ይላል። በእርግጠኛነት ለመስራት የምንችለውም ይህን ስናደርግ ብቻ ነው በማለት የአፍሪቃ የበሽታ ቁጥጥርና መከላከል ማዕከል ስራ አስኪያጅ አስረድተዋል። ንኬንጋሶንግ አያይዘውም አዲሱ ዘገባ በአፍሪቃ ዙሪያ ላሉት መንግስታት ሶስት ምክረ ሀሳቦችን እንዳቀረበ ገልጸዋል። አንደኛ፣ የቫይረሱ በሽተኞች ብዛት ዝቅተኛ በሆነበት በአሁኑ ወቅት የጤና ጥበቃ ስርዓቱን የቫይረሱ በሽተኞችን የመመርመርና ለይቶ የማወቅ እንዲሁም የማከብ ብቃቱን ማጎላበት፣ ሁለተኛ፣ የህዝብ ጤና አጠባበቅና የአካል መራራቅ እርምጃ በኮሮና ቫይረስ የመስፋፋት አቅም ላይ ያሳየውን ውጤት ማስተዋል፣ በመጨረሻም የሰዎችን ደህንነት ለመጠበቅ ሲባል ሰዎች የሚቀርቡትን የጤና አጠባበቅ መመሪያዎቹን ተቀብለው እንዲተገብሯቸው ማሳመን የሚሉት ምክር ሐሳቦቹን ነው አዲሱ ዘገባ ለአፍሪካ መንግስታት ያቀረበው።